እግዚአብሔር አምላካችንን እናመሰግናለን በመልእክት የማስተላለፍበት መዝሙር 31 15 ነው ግን በመልእክቴ ውስጥ ያለው ሀሳብ ያለው መክብብ ላይ ነው እና መዝሙር 31 ቁጥር 15ን አብረን እናነበውና ና ወደ ተለያዩ ክፍሎች እንሄዳለን ምንድን ነው መዝሙር 31 ቁጥር 15 እንደምታዩት ዘመኖቼ በእጆችህ ውስጥ ናቸው የሚል ቃል ነው እና በዚህ በሶስት የመጽሐፍ ቅዱስ ትርጉሞችን እዚህ ጋር አስቀምጫለሁኝ። እንደምታዩት እዚህ የማነበው እዚህ ጋር ያለውን የምን የምጠቀምበትን መዝሙር ነው። መዝሙር 31 እና ምን ይላል ቁጥር 15 ላይ እርስቴ በእጅህ ነው ከጠላቶቼ እጅና ከሚያሳድዱኝ አድነኝ ይላል። ይሄ የ1962ቱ ትርጉም ነው። ይሄ ለስብከት ለትምህርት እዚህ የምንጠቀምበት በጣም ጥሩ ትርጉም ነው። ግን ውስጥ ውስጡን ችግሮች አሉበት። የ1879ኙ ትርጉም ከሂብሩ ጋር ተመሳሳይ ነው። ምንድን ነው የሚለው? ዘመኖቼ በእጅህ ውስጥ ናቸው ከጠላቶቼና ከአሳዳጆችም አድነኝ ይላል። የመደበኛው ትርጉምም እንደዚህ ይለዋል፣ ዘመኔ ያለው በእጅህ ውስጥ ነው፣ ከጠላቶቼ እጅ ታደገኝ ከሚያሳድዱም አድነኝ ይላል። በእርግጥ የብሉይ ኪዳን ክፍል ምንጭ አንድ ብቻ ስለሆነ የመደበኛው ትርጉም ጥሩ እንትን አለው ብሉይ ኪዳን ላይ አልፎ አልፎ። እና ስለዚህ ዘመኔ የሚለውን ነገር እዚህ ጋር እንደ 1879 አስቀምጦታል እና እኔ አሁን ይህንን አመት የአበሻውን የ2011ን ስንገባበት ለአመት የሆነ ጥቅስ አይነት ነገር ለመስጠትና ለመናገር አቅጄ ነው። ይሄንን ጌታ በልቤ ውስጥ ያስቀመጠው እና ምን የሚል ርዕስ ሰጥቸዋለሁ፣ በእግዚአብሔር እጅ ውስጥ ያሉ ዘመናት የሚል እጅ የሚል ሀሳብ ሰጥቸዋለሁ። በእግዚአብሔር እጅ ያለ ዘመን። በዓለማችን ላይ ሁለት አይነት ሰዎች ይገኛሉ እንደምታውቁት። እግዚአብሔርን የሚያመልኩ ሰዎች አሉ። እግዚአብሔርን የማያመልኩ ሰዎች አሉ። እግዚአብሔርን የማያመልኩ ሰዎች የሚያመልኳቸውን አንዳንድ ነገሮች ማሰብ ይቻላል። ራሳቸውን ያመልካሉ፣ የተለያዩ ጣዖቶችን ያመልካሉ፣ የተለያዩ ሰባዊ ፍልስፍናዎችንና አመለካከቶችን ያመልካሉ። እና ሁለት አይነት ሰዎች አሉ፣ እግዚአብሔርን የሚያመልኩ፣ እግዚአብሔርን የማያመልኩ። እግዚአብሔርን በእውነት የሚያመልኩ ሰዎች እኛ እንደምናመልከው መጽሐፍ ቅዱሳዊ በሆነው እምነት ላይ የተመሰረቱ ናቸው። አሁን ልዩ ልዩ ሃይማኖቶች አሉ። ሃይማኖቶች ሁሉ እግዚአብሔርን ያመልካሉ ማለት አይደለም። ያ ፍጹም ስህተት ነው። ታዲያ እነዚህ እግዚአብሔርን የማያመልኩት አለማውያን የምንላቸው ወይም ኤቲስቶች ከሃዲዎች የምንላቸው ከእግዚአብሔር መንገድ ራሳቸውን ቆርጠዋል እና እግዚአብሔርን ከመከተል ይልቅ የራሳቸውን ጥረት የራሳቸውን ችሎታ እግዚአብሔር የሰጣቸውን ነገር እንኳ የስራቸው ውጤት አድርገው ሲቆጥሩትና ሲመጻደቁበት ታያላችሁ። እና እንደዚህ አይነት ሰዎች በህይወት ገጠመኞቻቸው ምንም አይነት መጽናኛ የላቸውም። ምክንያቱም ሰው በህይወቱ የሚያጋጥመው በጣም የተለያየ ነገር አለ እና ዝም ብሎ ይሄ በምድር ላይ የምንኖረው ኑሮ አንድ አይነት ኑሮ አይደለም። ወጣ ገባ ያለው የተለያዩ ነገሮች የሚያጋጥሙን አይነት ህይወት ነው የምንኖረው። እና እነዚህ አለማውያን ኤቲስቶች፣ ካዲዎች የሚባሉት ልዩ ልዩ ፍልስፍና የሚከተሉት ልዩ ልዩ ችግር ሲያጋጥማቸው መጽናኛና መቆሚያ የላቸውም። ምክንያቱም አለሙ ምኞቱም ሀሳባቸውም የሚጠፉ ናቸው እና እውነተኛ መሰረት ደግሞ የላቸውም። እኔ ታዲያ እዚህ ጋር ምን የሚል ሀሳብ አለኝ? ያጋጠሟቸው ገጠመኞች ለነዚህ ሰዎች ሁልጊዜ መልእክት ይልኩላችኋል። ልክ አይደላችሁም፣ ተሳስታችኋል፣ አሁን ያላችሁበት መንገድና ሁኔታ ከእግዚአብሔር መንገድ ስለ ራቃችሁ ነው ብለው ቢናገሯቸውም ልባቸውን እያደነደኑ በግትርነት ሲቀጥሉ ታያቸዋላችሁ እና ይሄ ዘማሪ እዚ ጋ ይሄንን ነገር ሲናገር፣ ዘመኖቼ በእጅ ውስጥ ናቸው የሚለውን ነገር ሲናገር፣ በጣም የጠለቀና የመጠቀ ሀሳብን ነው እያስተላለፈ ያለው እና ዳዊት ባለፈበት ዘመን ሁሉ የተጽናናበትን በእግዚአብሔር በመመካት ያገኘውን እርካታ፣ ያገኘውን ሰላም፣ ያገኘውን ጥበቃ፣ ያገኘውን ደስታ ነው እየተናገረ ያለው እና እኔ አሁን 2011ን ስንጋፈጠው እንደዚህ አይነት ልባችን ውስጥ ቁጭ የሚል የሚያጽናና፣ የሚደግፍ፣ የሚመራ ቃል ያስፈልገናል እና ለዚህ ነው ይህንን መዝሙር ላካፍላችሁ ያሰብኩት እና ዘመኖቼ አለ ዳዊት። በእጆችህ ውስጥ ናቸው። ስለዚህ በዘመኖቼ የማገኛቸው ዘመኖች፣ የሚሄድባቸው ዘመኖች፣ የምኖርባቸው ዘመኖች ከአንተ እጅ ውጭ የሆኑ አይደሉም። ስለዚህ እምነቴ ባንተ ላይ ነው፣ ተስፋዬ ባንተ ላይ ነው እና እርካታዬ በአንተ ላይ ነው የሚልን ነገር ነው እያስተላለፈ ያለው። እና ይህንም በተመለከተ ጥቂት ነገሮችን ፈጠን ፈጠን ብለን እንድናይ እፈልጋለሁ። በመጀመሪያ ዘመንና ጊዜ በመጽሐፍ ቅዱስ ውስጥ እንዴት እንደተገለጡ እንድናይ ፈልጋለሁ። ቅድም ለዚህ ነው መሀሌ መጽሐፈ መክብብ ምዕራፍ ሶስትን አፄ ያነበበልን እንደገና መዝሙር ዘጠናን የሙሴን ጸሎት ያነበበልን ከዚህ የተነሳ ነው። አሁን ዘመን ዘመንና ጊዜ በመጽሐፍ ቅዱስ ውስጥ በተለያየ መንገድ ተጽፏል። በጣም አስፈላጊ ነው። እኔ አንዳንድ መሰረታዊ ነገር እንድትይዙ ከዚህ የተነሳ እፈልጋለሁኝ እና ዳዊት እንግዲህ በዚህ በ1879 ትርጉሙ ዘመኖቼ በእጅህ ውስጥ ናቸው፣ ከጠላቶቼና ከአሳዳጆቼ አድነኝ ብሎ ነው የተናገረው እና ዘመን የሚለው ቃል ምንድን ነው ምንን ነው የሚያሳየው? የሚለውን ጥያቄ ስንጠይቅ ዘመን ከጊዜ ጋራ በጣም የተያያዘ ነው። ጊዜ ታይም ከምንለው ጋር ማለት ነው። ጊዜ ወይንም ሰዓት ከምድርና ከሰማይ መፈጠር ጋር አብሮ የተፈጠረ ነገር ነው። አሁን አንዳንድ ሰዎች ስለ ጊዜ ብዙ ግልጽ ያልሆነ ብዙ ግልጽ ያልሆኑልን ነገሮች አሉ ግን ጊዜ የሚባለው ነገር ዘመን የሚባለው ነገር ሰማይና ምድር ሲፈጠር ነው አብሮ የተፈጠረው። ከዛ በፊት አልነበረም። እና በሰማይና በምድር ውስጥ ያሉ ፍጥረታት እኛም ሰዎችም ከጊዜ ጋር ታዲያ የተገደብንና የተወሰንን ነን። እና ጊዜ በቁጥር ይለካል ለፍጥረታት የተሰጠ ነው። የፍጥረታት እድሜ ኑሮ የሚለካው በጊዜ ነው። እና ደጋግሜ እዚህ ጋር እንዳስገነዘብኩት ጊዜ የማይገዛው ጊዜ የማይገድበው ፍጥረት በምድር ላይ የለም። እኛም ሁላችንም በጊዜ የተገደብን በእርግጥ በቦታም የተገደብን እኛ ግን እግዚአብሔር የሚባለው አምላክ ጊዜን ፈጥሯል እና እሱ ከጊዜ ውጭ ነው አሁን ይህንን ማሰብ በጣም አስፈላጊ ነው። እግዚአብሔር ከጊዜ ውጪ ስለሆነ እኛ በጊዜ ውስጥ የተወሰንን ሰዎች፣ ከጊዜ ውጪ ያለው እግዚአብሔር አንድ ጊዜ ከመጀመሪያ እስከ መጨረሻ ማየት ይችላል። አሁን የእግዚአብሔር ታላቅነት ከጊዜ ጋራ በጣም አስደናቂ ነው። እኛና እግዚአብሔር ጊዜም በተመለከተ በምንም አይነት መንገድ ልንወዳደር አንችልም። ለዚህ ነው ሰው መንፈስ ነው ሰው እግዚአብሔር ነው በማለት አሁን ህዝቡን የሚያምታቱ ሰዎች እዚህ ጋር ራሱ በጣም ከፍተኛ ውሸት ውስጥ እንዳሉና ህዝቡን እያጭበረበሩ እንዳለ ደግሞም የማያውቁትን ነገር እየተናገሩ እንዳሉ ነው የምታስቡት። እና ማሰብ የምንችለው እግዚአብሔር ከጊዜ ውጭ ነው። ስለዚህ ነገሮችን ከመጀመሪያ እስከ መጨረሻ የእኛን የእያንዳንዳችንን ከተወለድንበት እስከ መጨረሻ ያለውን ነገር በሙሉ የሚያውቅ የሚያይ፣ በአንድ ጊዜ ሁሉን ፓስት እና ፕሬዘንት ፊውቸርን የሚ አምላክ ነው እና እንደዚህ አይነት አምላክ እንደሆነ ማሰብ ያስፈልገናል። ጊዜም በተመለከተ እና እኔ አሁን ይህን ጊዜም በተመለከተ ከሌላም አንድ ሃይማኖት ጋራ የክርስትና እምነትን መሰረት ላሳያችሁ ፈልጋለሁ። መጽሐፍ ቅዱሳዊ ጊዜ የተጀመረበት ዘመን አለ፣ ደግሞ የሚያከትምበት ዘመን አለ እና ከጅማሬ እስከ ማክተሚያው ድረስ ምን አይነት ነው መጽሐፍ ቅዱሳዊ ጊዜ? በእርግጥ እውነተኛው ጊዜ አንድ አቅጣጫ ነው፣ ቀጥታ የሚጓዝ ነው። አሁን እኛ ተወልደናል፣ እድሜያችን እየጨመረ እየጨመረ እየጨመረ እየተጓዝንና ያለነው ወደኋላ እየተመለስን እንደገና ወደኋላ እየተመለስን እንደገና አንሄድም። ግን አንድ ሃይማኖት አለ፣ የሂንዱ ሃይማኖት ሂንዱይዝም የሚባለው ሃይማኖት። ያ ሃይማኖት ምን ይላል? ጊዜ አጠቃላይ በዩኒቨርስ ውስጥ ያለው ጊዜ፣ የሰው ልጆች ጊዜ ዑደታዊ ነው ብሎ ይናገራል። ማለት ምን ማለት ነው? ሰው ይወለዳል፣ ከዛ በኋላ ይሞትና እንደገና ይወለዳል። ጊዜ ወደ ኋላ ይመለስለታል። ይወለድና እንደገና ደግሞ ይሞታል፣ እንደገና ይወለዳል። ይሄ ሂደቱ ሄዶ ሄዶ እየጠራ እየጠራ እየጠራ ምናልባት አንዳንድ ክፉ ሰዎች ይላሉ፣ እነሱ ትል ሆነው ሊወለዱ ይችላሉ። ይሞታሉ። እንደገና አንበሳ ሆነው ወይ ጅብ ሆነው ወይ ምን ሆነው በመጨረሻ ሰው ሆነው ይወለዱና በመጨረሻ በዚህ ሂደት ጠርተው አምላክ ወደ መሆን ይሄዳሉ የሚል ነገር አላቸው። ለዚህ ነው አሁን የሂንዱይዝም ተከታዮች ላሞችን አይበሉም፣ በሬዎችን አይበሉም። ምክንያቱም ዘመዶቻችን ናቸው ብለው ስለሚያስቡም ጭምር ነው። እና የተሳሳተ አመለካከት ነው። መጽሐፍ ቅዱስ በግልጥ የሚነግረን ጊዜ ተጀምሯል፣ ጊዜ ያበቃል። የመጨረሻው መጨረሻ ይመጣና ጌታ ኢየሱስ ክርስቶስ ዳግም ሲመጣ እኛ ለዘላለም መንግስተ ሰማይ ውስጥ እንገባለን። መንግስተ ሰማይ ውስጥ አሁን ልክ እግዚአብሔር ከጊዜ ውጭ እንደሆነው እኛም ከጊዜ ውጭ ሆነን ለዘላለም ነው የምንኖረው። ይሄ ቀን ሰዓት ምናምን የሚባል ነገር አይኖርም መንግስተ ሰማያት ውስጥ ማለት ነው። ልክ ከእግዚአብሔር ጋራ ለዘላለም እንኖራለን። ታዲያ ይሄ መጽሐፍ ቅዱሳዊ መገለጥ በጣም የሚገርሙ የሚገርሙ እውነቶች አሉ። ጊዜም በተመለከተ አሁን እናንተ ወደፊት ወጣቶች የሆናችሁት ኢቮሉሽኒስቶችን ታገኛላችሁ፣ ኤቲስቶችን ታገኛላችሁ እና ለኤቲስቶች እና ለኢቮሉሽኒስቶች አንድ በጣም ሄዴክ የሚሆንባቸው ነገር ውስጥ እኔ እኔ ራሴ የማስበው ነገር በቀኖች በሳምንት ሰባት ቀኖች መደጋገማቸው ነው። ወደኋላ አንሄድም ግን ሰባት ቀን በሳምንት ሰባት ቀን በሳምንት ይሄ ሳምንታዊ ዑደት ይኖረናል። ወደ ኋላ እንደ ሂንዶቹ አንሄድም። እየቀጠለ እየቀጠለ ነው የሚሄደው። ግን ለምን ሰው በሳምንት በሰባት ቀን ተቀናበረ? ማን አቀናበረው? ለምን ተቀናበረ ልንለውጠው እንችላለን የሚል ጥያቄ ይነሳል። ማንም ሊለውጠው ግን አልቻለም። ማን ነው በሳምንት ሰባት ቀን እንዲኖርና ያ እንዲደጋገም በሰባተኛው ቀውን ሰው እንዲያርፍ ራሱ አርፎ ምሳሌ የሰጠው ማን ነው? እግዚአብሔር ነው። ይሄ ለኤቲስቶች ለጸረ እግዚአብሔር ለሆኑ ሰዎች በጣም በጣም ከፍተኛ ሄዴክ ነው። ይሄ በሳምንት ያለው የሳምንት ውደት ማለት ነው። ለነገሩ ይሄ የሳምንቱ በ30 ቀን ወር እንደገና ደግሞ በ365 ቀን ዓመት እየቀጠለን ያለው ምናልባት አንድ ጠቃሚ ለእውቀት ያህል እንድትይዙት የምፈልገው እኔ በጣም ሁል ጊዜ የሚገርመኝ ዘፍጥረት ምዕራፍ 1 ቁጥር 14 ላይ የተጻፈ ቃል አለ። እናይህንም ባነብላችሁ ጥሩ ነው። ዘፍጥረት ምዕራፍ 1 ቁጥር 14 ላይ መጀመሪያ ነገሮች ሁሉ በተፈጠሩበት ጊዜ እግዚአብሔር ሰማይንና ምድርን ሲፈጥር ቁጥር 14 ላይ መጥቶ እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር በሰማይ ጠፈር ይሁን አለና ለምልክቶች፣ ለዘመኖች፣ ለዕለታት፣ ለአመታት ይሁኑ እና በምድር ላይ ያበሩ ዘንድ በሰማይና በሰማይ ጠፈር ብርሃናት ይሁን እንዲሁም ሆነ ይላል። ተመልከቱ በሰማይ ላይ ያሉ ከዋክብት ለምንድን ነው የተፈጠሩት? የሚለውን ጥያቄ ስትጠይቁ በሰማይ ጠፈር እነዚህ ብርሃናት ይሁኑ አለ እና አንደኛ፣ ለምልክቶች ይሁኑ፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ። ዓመትን ሰው እንዴት ነው ያቀናበረው የቀመረው እዚህ ጋ ነው እግዚአብሔር የሰጠው ለአመታት ምልክት የሆኑ ብርሃናት ከሰማይ ብርሃናት ከፀሐይ ምድር በፀሐይ የምታደርገውን ዙረት በማሰብና በመቀመር ነው ሰዎች አመትን የቀመሩት። ይህንን ሁሉ ጥበብ ለሰዎች የሰጠው እግዚአብሔር ነው። ሳምንታት፣ ወራት፣ አመታት። ለምሳሌ ምናልባት እናንተ አልሰማች ይሆናል፣ ሀሌ ኮሜት የምትባል በየሰባ አመቱ አንድ የምትመጣ እንትን አለች ምንድነው? ምንድን ነው ተወርዋሪ ኮከብ ነው የምትባለው። በሰባ ዓመት አንድ ጊዜ ነው የምትመጣው እና አንዳንዶች ሳያያት ሊሞቱ ይችላሉ። ግን በሰባ ዓመት አንድ ጊዜ ስለምትመጣ የሰባ ዓመት ሳይክልን የምታሳይ ናት። አሁን ይህንን በደንብ ኦብዘርቭ አድርገው ያጠኑ ሰዎች አሉ። ይሄ ሁሉ የሆነው እግዚአብሔር ካዘጋጀውና ካደረገው ነገር ነው። አሁን እንግዲህ እኔ ስለ ጊዜ ነው የምናገረው እና ስለ ዘመን ነው እየተናገርኩ ያለሁት እና ለአይምሯችን አንድ ጊዜን እና ዘመንን በተመለከተ መሰረታዊ ነጥብ እንድንይዝ ነው። የጊዜ አቆጣጠር ታዲያ በየአገሩ ይለያያል። አሁን እኛ ሀገር የምንከተለው የጊዜና የአመት አቆጣጠር የጁሊያን አቆጣጠር ነው። ለዚህ ነው እኛ መስከረም አንድ የአዲስ አመት የሚኖረን። እነዚህ ደግሞ ምዕራባውያን የግሪጎሪያን አቆጣጠር ነው ያላቸው እና ጃንዋሪ ላይ ነው እነሱ ጥር ላይ ነው አመታቸውን የሚጀምሩት። በዓላቶቻችንን በተመለከተ ራሽያዎችና እኛ ኢትዮጵያውያን አንድ አይነት በዓል ነው ያለን። የራሽያ ገና የራሽያ ምንድነው ትንሳኤ ወይም ፋሲካ አንድ ቀን ነው የሚውለው። ከፈረንጆቹ ጋር ከምዕራባውያን ጋር እንለያያለን። ፈረንጆቹ እንደምታውቁት ሰባት ወር 31 ቀን አላቸው። አራት ወር 30 ቀን አላቸው ከወሮች አንዷ በዓመት ውስጥ 28 ወይም ደግሞ 29 ትሆናለች። ግን ዞሮ ዞሮ 365 ቀን አላቸው። እኛ እያንዳንዱ 12ቱም ወር 30 30 13ኛ ወር አምስት ቀን ወይም ስድስት ቀን ሆኖ 365 ይሆናል። ለእኛ ሉናር ካሌንደር የሚባል ነው የእነሱ ከዚህ የተለየ ነው የሚሆነው ማለት ነው። ዞሮ ዞሮ 365 ቀን ነው ያለን በጁሊያንም በግሪጎሪያንም አቆጣጠር እንግዲህ ይህንን ሳስብ እኔ ዘመንና ጊዜ በመጽሐፍ ቅዱስ ውስጥ አሁን በዓለም ላይ ያለው አቆጣጠር ሁሉ መጽሐፍ ቅዱስ ላይ ቤዝዶኖ የተሰራ ነው እና ክርስትናን ሰዎች የሚጠሉበት ነገር አንዳንድ ጊዜ አይገባችሁም። በጣም የሚገርም ነው እና ለሁሉ ነገር ለስልጣኔ ሁሉ ምክንያቱና እና መሰረቱ መጽሐፍ ቅዱሳዊ ክርስትና ነው። ታዲያ የዘመናት ክፍፍልን መመልከት ይቻላል። እንግዲህ ዘመን የሚባለው ነገር በኋላም እናገራለሁ የተወሰነ ነገር የሚከናወንበት የጊዜ እርዝመት ነው ዘመን የሚባለው ጊዜ ግን ሰዓትን፣ ደቂቃን፣ ሰከንድን ያካተተ ነው። በቀናት ውስጥ ያለን ነገር ነው እና ዘመን በመጽሐፍ ቅዱስ ላይ የጅማሬ ዘመን የሚባል ዘመን አለ። ምድርና ሰማይ የተጀመሩበት ዘመን ያው እኛ የመጽሐፍ ቅዱስ አማኞች የእኛ ምድር ወጣት ምድር ናት፣ 6000 ዓመት በላይ አሎናትም ነው የምንለው ይሄ በጣም አስፈላጊ መሰረታዊ ነገር ነው። ዓለማውያንና ኤቲስቶቹ፣ 8 ሚሊየን 100 ሚሊዮን ዓመት ሆኗታል ነው የሚሉት። ምድር ግን በእውነተኛ ሳይንስ ያረጋገጠው ገና 6000 ዓመት አካባቢ ነው የምድር እድሜ። እና ግን በዚህ 6000 ዓመት የፍጥረት የነገሮች ሁሉ ጅማሬ ዘመን ነበረ አዳምና ህዋን የተፈጠሩበት፣ ሰማይና ምድር የተፈጠሩበት፣ ኃጢአት ውድቀት የመጣበት፣ ጋብቻ የተፈጠረበት፣ የመሳሰለው ነገር አሁን ይሄ ምድር የምናየው ኮንቲኔንቴ የምድር አፍሪካ፣ አሜሪካ፣ ምናምን የሚባለው ክፍፍል ዘፍጥረት ምዕራፍ አስር ላይ ነው የሆነው። እነዚህ እነዚህ ሁሉ ነገሮች የጀመሩት እዛ ጋ ነው፣ ዘፍጥረት ላይ ነው። አባቶች እና አብርሃም እነ ይስሐቅ ታሪካቸው ያለው እዛ ላይ ነው። የእስራኤል ነገድ የተመሰረተው እዛ ላይ ነው። እንደገና የነቢያት አገልግሎት የእስራኤል መንግስት የአንድ መንግስት ሆኖ በሳኦል በዳዊትና በሰለሞን ተገዝቶ ነበር። ልክ ከሰለሞን በኋላ ለሁለት ሰሜንና ደቡብ ተብሎ የተከፋፈለበት ዘመን፣ እነዚህ እነዚህን ዘመኖች መጽሐፍ ቅዱስ ላይ ታያላችሁ። እና አጠቃላይ ዘመንና መጽሐፍ ቅዱስን በተመለከተ እንዲህ አይነት ሀሳብ አይምሯችን ላይ ቢመጣ ጥሩ ነው። ግን አሁን ወደ እኛ እንምጣ። ጊዜ ዘመንና እኛ ሁለተኛው ነጥቤ ይሄ ነው። ጊዜ ዘመንና እኛ አሁን ዳዊት ሲናገር ምንድነው ያለው? ዘመኖቼ በእጅ ውስጥ ናቸው የሚለውን ነገር ሲናገር ዘመንን ጊዜን የእኛን ሕይወት ከተወለድንበት ጀምሮ እስከምንሞትበት ጊዜ ያለውን ነገር የምንመለከትበትን ልንመለከትበት የሚገባንን ሀሳብ እየሰጠን ያለው እንደ አማኞች ጊዜን እና ዘመንን የምንመለከትበት ዓይን በእግዚአብሔር ቃል ላይ የተመሰረተ ከሆነ በጣም እንጠቀማለን። ጊዜንና ዘመንን በእግዚአብሔር ቃል ላይ በተመሰረተ እውነት የማንመለከት ከሆነ በጣም እንጎዳለን። ለዚህ ነው አጼ ያነበበልን እዚህ መጽሐፈ መክብብ ምዕራፍ ሶስት ላይ እንደዚህ የሚል ቃል ተጽፎ የምናገኘው። ለሁሉ ዘመን አለው፣ አለ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለሁሉ ዘመን አለው እና ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። እኔ ይገርመኛል። ድሮ ኢትዮጵያ ውስጥ የነበሩ ዘፈኖች መካከል አንዱ በዚህ ላይ የተመሰረተ ዘፈን ነበር። ታስታውሳላችሁ? አጼ ታስታውሳለህ? በዚህ ላይ የተመሰረተ አንድ ዘፈን የመሐመድ አህሙድ ነው የዘፈነው። ለሁሉም ጊዜውን እንደዚህ ብቻ መድቦለታል፣ ምናምን ብሎ የዘፈነው ዘፈን አለ እና በጣም የሚያስገርም ነው። ሰዎች የጊዜና የዘመንን ኮንሴፕት እንዲያውቁ ነው በዘፈን ተደርጎ የነበረው እና ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ተመልከቱ፣ ለመወለድ አለ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው፣ ለማልቀስ ለማልቀስም አለ ጊዜ አለው፣ ለመሳቀስ ለመሳቅም ጊዜ አለው ለሁሉ ነገር ምናለው አለ ጊዜ አለው። እግዚአብሔር ነው ይህንን እየተናገረ ያለው እና ድንጋይን ለመሰብሰብ ጊዜ አለው። ድንጋይን ለመጣል ጊዜ አለው። ለመተቃቀፍ ጊዜ አለው። ከመተቃቀፍ ለመራቅ ጊዜ አለው። ለመፈለግ ጊዜ አለው። ለማጥፋት ጊዜ አለው። ለመቅደድ ጊዜ አለው። ለመስፋት ጊዜ አለው። ዝም ለማለትስ ጊዜ አለው። ለመናገርስ ጊዜ አለው። አሁን እኛ በየሳምንቱ እዚህ ተሰብስበን ነው መልእክት የምንሰማው ጊዜ አለው። ለመማር ጊዜ አለው። ለመስራት ጊዜ አለው። ለሁሉ ነገር ጊዜ አለው እና የሚገርም ነገር ነው። እና እኔ ታዲያ ይህንን ሳስብ ይሄ እዚ ጋ አሁን ሁለት ነገሮችን ነው የሚያሳየን። ለሁሉ ዘመን አለው። ከመወለድ እስከ መሞት ድረስ ያለው ጊዜ ዘመን ነው። የመወለጃ ጊዜ ራሱን የቻለ ፓርቲኩላር ጊዜ አለው። የማልቀሻ ጊዜ አለው፣ ግን በአጠቃላይ ከተወለድንበት ትምህርት እስከምንጨርስበት ጊዜ ያለው ጊዜ ዘመን ተብሎ ይታወቃል። በትዳር ውስጥ ያለንበት 30 ዓመት ይሁን 20 ዓመት ዘመን ተብሎ ይታወቃል። የትዳር ዘመን፣ የትምህርት ዘመን፣ የመሳሰለው ዘመን እና ዘመን የሚለው ቃል በሂብሩ ቃል ዘመን ነው ራሱ የሚገርም ነው። ሂብሩና የሂብሩ ቋንቋና የአማርኛ ቋንቋ ብዙ ፊደሎች ብዙ ቃላቶች አንድ ናቸው እና ዘመን በሂብሩ ዘመን ነው የሚያሳየው የተወሰነ የጊዜ ገደብን ነው። ቅድም እንዳልኩት ከመወለድ እስከ ሞት፣ ከልጅነት እስከ አዋቂነት፣ የኤሌመንተሪ ትምህርትን መጨረሻ ወይም ደግሞ ዩኒቨርሲቲን መጨረሻ ዘመን ልንላቸው እንችላለን። እና እንግዲህ ለሁሉ ነገር ዘመን አለው ጊዜ አለው ብሎ ይናገራል መጽሐፍ ቅዱስ። ለምንድን ነው እንደዚህ አይነት ነገርን እንድናስብ ባይምሯችን እንድናስቀምጥ ጊዜን ዘመንን የሚነግረን ቅድም አጼ መጀመሪያ ያነበበልን መዝሙር ዘጠና ላይ የሙሴ መዝሙር የሚባለው ነው። በጣም አስደናቂ መዝሙር ነው። ሙሴ ስምንት ጊዜ ያህል በዛ መዝሙር ውስጥ ዘመን ዘመን ዘመን ዘመን ሲል ታዩታላችሁ። እንደውም ዘመኖቻችን አለ ሙሴ፣ ሰባ ቢበዛ ሰማኒያ ነው የሚሆኑት የእኛ እድሜ ራሱ እና ከ80 በላይ ከሆነ ለአሳር ነው። እኛ አገር ቤት እናውቃለን፣ ሰዎች ሲያረጁ አይምሯቸው እዚህ አልዛይመር በሽታ ወይም ደግሞ ዳይሜንሻ በሽታ የሚባለው እኛ ሀገር አይታወቅም ስሙ ግን ሰዎች ይጃጃሉ። ከ80 ዓመት በላይ ሲሆኑ ሰዎች ራሳቸውን መቆጣጠር አይችሉም። እና እንደዚህ እያለ ነው መጽሐፍ ቅዱስ የሚናገረው። ለሁሉ ዘመን አለው ጊዜ አለው። ግን ለምንድን ነው መጽሐፍ ቅዱስ ይህንን የሚያሳስበን የሚያሳስበን ለምንድን ነው መሰላችሁ? ጊዜና ዘመንን በአግባቡ እንድንጠቀምበት ነው የሚያሳስበን። በሁለተኛ ደረጃ እዚህ የዘረዘርኳቸው አሉ። በጊዜ መደረግ ያለባቸውን ነገሮች በጊዜ እንድናደርጋቸው ነው የሚያሳስበን። አንዳንድ ነገሮች አሉ በጊዜ የሚደረጉ በጊዜ መደረግ ያለባቸው እና ያ ጊዜ ካለፈ የማምሩ ነገሮች አሉ። መሆን የማይችሉ ነገሮች አሉ። ብንጥር የማናገኛቸው ነገሮች አሉ። ስለዚህ በጊዜው መደረግ ያለባቸውን ነገሮች በጊዜ እንድናደርግ፣ ለሁሉ ጊዜ አለው። ትምህርት ቤት ለመሄድ ጊዜ አለው። ስራ ለመግባት ጊዜ አለው። ይሄ መጽሐፍ ቅዱስ እኮ ነው፣ የእግዚአብሔር ቃል ነው የሚነግረን። እና ሌላው በጊዜ መደረግ የሌለባቸው ነገሮች አሉ። አሁን በልጅነት ማድረግ የሌለብን ነገሮች አሉ። በአዋቂነት እኛ ማድረግ የሌለብን ነገሮች አሉ። ትዳር ከያዝም በኋላ ማድረግ የሌለብን ነገሮች አሉ። እነዚህ እነዚህን ነገሮች መደረግ የሌለባቸውን እንድናደርግ እንዳናደርግ ማድረግ ያለብንን እንድናደርግ የሚመክር አስደናቂ መልእክት ያለበት ክፍል ነው። ሌላው በከንቱ ያባከንነው ጊዜ ካለ እንድነክሰው እንድናካክሰው ዘመኑንም እንድንዋጅ ነው። ኤፌሶን ላይ ብትመጡ ሐዋርያው ቅዱስ ጳውሎስ ዘመኑን ዋጁ ብሎ ይናገራል። ያባከናችሁትን ዘመን ያሳለፋችሁትን ዘመን እንደገና መልሳችሁ ግዙት ብሎ ነው የሚናገረው። እና በጣም አስደናቂ እውነት ነው። መጽሐፍ ቅዱስ ወጥ የሆነ መልእክት አለው። ጊዜና ዘመን የተሰጠን ለዓላማ እንደሆነ እንድናስብም ነው። እውነት ነው። ጊዜ የተሰጠን በዓላማ። ለዓላማ ነው። ዝም ብሎ እንዲባክን አይደለም። አንዳንድ ሰዎች ዝም ብሎ ጊዜያቸውን ያባክናሉ። እና ጊዜያችን ዘመናችን በእግዚአብሔር እጅ ውስጥ ስለሆነ ልናባክነው አይገባም። እግዚአብሔር አንድ ቀን የሰጠውህን ጊዜ የሰጠውሽን ጊዜ እንዴት ተጠቀምሽበት ብሎ የሚጠይቀን ጊዜ ይመጣልና እና ታዲያ ሐዋርያው ቅዱስ ጳውሎስ እኔ እዚህ ጋር የጠቀስኩት አንድ ጥቅስ አለ ሐዋርያት ሥራ ምዕራፍ 17 ላይ ነው። በጣም መጽሐፍ ቅዱስ ውስጥ አስደናቂ ምዕራፍ ነው ይሄ ምዕራፍ 17። ምክንያቱም ሐዋርያው ቅዱስ ጳውሎስ በአቴንስ ከተማ እየተዘዋወረ ነበር። አቴንስ ከተማ ውስጥ በጣም ብዙ ሰዎች የሆነ ኦድ የሆነ ባህሪ ነበራቸው። የተለየ ባህሪ እና ተሰብስበው አዲስ ዛሬ ምን አዲስ ነገር አለ ብለው ይጠይቃሉ። ዛሬ ምን አዲስ ፍልስፍና አለ ብለው ይጠይቃሉ። እና ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ይሰብክ ነበርና ይሄ አዲስ ነገር ነው ሰምተኑ አናቅም እና ተሰብስበን እንስማ ብለው ፈላስፋዎች ተሰብስበው ስለ ትንሣኤ እንዲነግራቸው ጠየቁት እና እሱ ያየውን ነገር መጀመሪያ ነገራቸው እና እናንተ እዚህ አማልክትን እንደምትፈሩ አያለው ብዙ ጣዖታቶች አሏችሁ እና ከጣዖቶቻችሁ መካከል የአንዱ ጣዖት ስም የማይታወቅ ብላችሁ ነው የሰጣችሁት የአንዱ አምላክ ስም እና ይህን የማታውቁትን አምላክ የማይታወቅ ያላችሁትን፣ እሱም አንድ ሆነ ልግለጥላችሁ ብሎ ሊገልጥላቸው ጀመረ እና እየተናገረ ያለ ቁጥር 26 እና 27 ላይ ምናልባትም አለ እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። ታያላችሁ። አሁን ኢትዮጵያ ውስጥ በጎሳ ትርምስ አለ። ይህንን ጥቅስ ቢያዩ ሰዎች ሁሉ ጸጥ ይሉ ነበር። የሰውን ወገኖች ሁሉ ይህ እንደውም የአማርኛው ትርጉም ትክክል አይደለም። የእንግሊዝኛውና የግሪኩ ምንድን ነው የሚለው? የሰውን ወገኖች ሁሉ ከአንድ ደም ፈጠረ ነው የሚለው እና ደማችን አንድ ነው። እኔ ዛ ለንደን እያለው የብዙ ኢራኖች ከሆነ የአሳይለም አኮሞዴሽን ሰፈር እናመጣ ነበር እና አንዳንድ ነጮች፣ እኔ ፓስተር ነኝ፣ አንዳንድ ነጮች እኛ ለፍተን የምናመጣቸውን ሰዎች እንደ ጎሪጥ መመልከት ጀመሩ እና እኔ ምን ብያቸው ነበረ? ነፍስ የምትባለው ነገር እኮ ከለር የላትም አላት እንዴ? ከለር ቆዳችን ነው ከለር ያለው እና እንዳውም ቆዳችንን ብንልጠው ራሱ ከለራችን የውስጡ ከለር አንድ አይነት ነው። ነጭና ጥቁር የሚባል ነገር የለም። የመጀመሪያውን ቆዳ ብንልጠው ግን ከዛ በላይ ደግሞ ውስጣችን ያለችው ነፍሳችን ከለር የላትም። እና በከለር ሰዎችን ዲፈረንሽት ማድረግ ትክክል አይደለም። ይሄ ዘረኝነት ነው የሚሆነው። እና ኦሮሞዎች ቢሰሙ ይህን፣ አማራዎች ቢሰሙ፣ ትግሬዎች ቢሰሙ እኛ ሰዎች በሙሉ ከአንድ ደም ነው የተፈጠር ነው እና መጽሐፍ ቅዱስ ዘረኝነትን አቅ መጽሐፍ ቅዱስ ከዘረኝነት የጸዳ የነጻ እምነትን ነው የሚያሳየው። እና ታዲያ ምን አለ መሰላቸው ሐዋርያው ቅዱስ ጳውሎስ የሰውን ወገኖች ሁሉ ከአንድ ፈጠረ ብሎ፣ የተወሰኑትንም ዘመኖች ለሚኖሩበትም ስፍራ ዳርቻ መደበላቸው። የተወሰነ ዘመን ለሚኖሩበት ስፍራ ዳርቻ መደበላቸው። አያችሁ እኔና እናንተ አሁን አሜሪካን ያለን ይሄ ጊዜ እኛ እዚህ አሜሪካ ያለንበት ዘመን በማን የተመደበ ነው? በእግዚአብሔር የተመደበ ነው። የተወለድነው አንኮበር ነው እኛ አይደል? እና ግን አሜሪካ ደግሞ እንድንኖር ዘመን መደበና አመጣን። ምን እናደርጋለን ታዲያ? ይሄ የእግዚአብሔር ስራ ነው። አዲስ አበባ ኖረናል በዘመን እንደዚሁ። እና ሰዎችን ሁሉ ለሚኖሩበት ዘመን እና ስፍራ ዳርቻ ምን አደረገላቸው መደበላቸው ግን አለ። ሐዋርያው ቅዱስ ጳውሎስ ቢሆንም ቢሆንም ከእያንዳንዳችን የራቅ አይደለም። እዛ አማዞን ጫካ ውስጥ ሁን፣ አሜሪካ ዋሽንግተን ዲሲ ከኛ የራቅ አይደለም። እግዚአብሔር ባለንበት ቦታ ሊገኝ የሚችል አምላክ ነው በሁሉ ቦታ የሚገኝ። ክብር ሁሉ ለእግዚአብሔር ይሁን። ግን ይህንን ነገር ማግኘት የምንችለው በመደበልን ዘመንና ባስቀመጠን ስፍራ ነው ብሎ ነው የሚናገረው። እና ቅድም እንዳልኩት ዘመናችን በእግዚአብሔር እጅ ውስጥ ነው። ዳዊት የሚነግረን ይህንን እንድናስብ ነው። የሚቀጥለው ነጥቤ ይህንን በደንብ እንድናየው ያደርጋል። ጊዜና ዘመን በእግዚአብሔር እጅ ውስጥ ነው። አሁን ዳዊት እዚህ መዝሙር 31 ቁጥር 15 ላይ ዘመኖቼ በእጅህ ውስጥ ናቸው እና ከጠላቶቼና ከአሳዳጆቼ አድነኝ ብሎ ነው የተናገረው። እና እኔ አሁን የአመቱ ጥቅስ አድርጋችሁ እንድታስቡት በልባችሁ እንድትይዙት ይህንን ጥቅስ በእግዚአብሔር መንፈሶኜ ሳመጣ 2011 በኢትዮጵያ አቆጣጠር እንድንኖርበት ፍለፊታችን ያሉ 365 ቀናት ውስጥ እንዴት ነው የምንኖረው? እንዴት ነው የምንመላለሰው? እንዴት ነው የምንወጣው የምንገባው? ሕይወታችን በምንድን ነው የሚመራው የሚለውን ስናስብ ይህንን ጥቅስ ማሰብ በጣም አስፈላጊ ነው። ዘመኖቼ ከተወለድኩበት ጀምሮ፣ ጌታን ካወቅኩበት ጀምሮ እስከምሞትበት ድረስ ያለው ዘመኔ በእግዚአብሔር እጅ ውስጥ ነው ያለው። እያንዳንዷ ቀን፣ እያንዳንዷ ደቂቃ፣ እያንዳንዷ ሰከንድ በእግዚአብሔር እጅ ውስጥ ነው ያለችው እና ይሄ የጊዜን ገደብ የሚያሳይ ከተወለድንበት እስከምንሞት ድረስ ያለውን ጊዜ የሚናገር እና በእነዚህ ጊዜዎች ውስጥ እኛን የሚቆጣጠር፣ እኛን የሚመራ፣ እኛን የሚጠብቅ፣ እኛን የሚደግፍ፣ እኛን የሚመክር፣ ስናጠፋ የሚቀጣ እጅ ውስጥ እንዳለን እንድናስብና እንድንረዳ ነው ይሄ ይሄ አነጋገር ዘመኖቼ በእጅ ውስጥ ናቸው የሚለው አነጋገር የማንም ሰው አነጋገር አይደለም። እኔ እዚህ ጋር ያስቀመጥኩት እንደዚህ አይነት አነጋገር በእግዚአብሔር ላይ ሙሉ እምነት ያደረገ ሰው አነጋገር ነው። የማያምኑ ሰዎች እንደዚህ ለማለት አይችሉም። ነፍሴን የሚያዝኩት ሕይወቴን የሚያዝኩት የወደፊቴን የሚያዝኩት ነገሬ በሙሉ በራሴ እጅ ውስጥ ነው ብለው ነው የሚያስቡት ሰዎች እኔ ነኝ በነገር ሁሉ የራሴ ተቆጣጣሪ፣ የራሴ አውጪ፣ የራሴ አግቢ። ማንም ሰው እንዲያድርግ እንደዛ አድርግ ሊለኝ አይገባም፣ እግዚአብሔርም እንኳን ቢሆን የሚሉበት ዘመን ውስጥ ነው ያለ ነው። ግን የሚያምኑ ሰዎች ምንድን ነው የሚሉት? ህይወቴ፣ ዘመኔ፣ ነፍሴ፣ እኔ እስትንፋሴ ጠቅላላሁን ለመናየ በማን እጅ ውስጥ ነው? ባንተ እጅ ውስጥ ነው ያለሁት። ስለዚህ አንተ ምራኝ፣ እኔ የሚሆነውን ነገር አላቅም። አንተ ግን ምራኝ፣ የህይወቴ ዘመን መሪ አንተ ነህ የሚልን ሀሳብ ነው የሚናገረው። እና በተለይ አሁን ባለንበት ዘመን፣ ይሄ ዘመኑ፣ እኛ ያለንበት ዘመን ምን ተብሎ ይታወቃል? ፖስት ሞዴርኒዝም ተብሎ ነው የሚታወቀው። እና የሞዴርኒዝም ዘመን ነበረ፣ ከ19 ከ18 ምናምን እስከ 19 ዘጠናዎቹ አካባቢ ወይም ሰማንያዎቹ ከዛ ወዲህ ያለው ዘመን ፖስት ሞዴርኒዝም ተብሎ ነው የሚታወቀው። እና ይህ ፖስት ሞዴርኒዝም ዘመን ውስጥ ሰዎች ራሳቸውን በራሳቸው የሚቆጣጠሩ ሰዎች ያላቸው አመለካከት ለራሳቸው ትክክል ነው። ስለዚህ አንድ እውነት ፍጹም እውነት የሚባል ነገር የለም የሚባል ትምህርት የሚሰጥበት ዘመን ነው። በጣም በጣም አስፈሪና አስጊ ዘመን ነው። ስለዚህ አንድ ሰው ተነስቶ ይሄ እንጨት አምላኬ ነው ቢል ለእሱ ትክክል ነው። በቃ ስለዚህ እሱ ትክክል ነው፣ እኛ ምንም ልናደርገው አንችልም የሚል ነው። በእርግጥ እግዚአብሔር የሚባለው የሰማይና የምድር ፈጣሪ አምላክ አለኝ የሚሉ ሰዎችን ግን በጥርጥር ነው የሚያያቸው። እዚህ ላይ የተለየ አመለካከት አላቸው። ግን ድንጋይ ብታመልኩ ወይም የተለያየ አስተያየትና አመለካከት ቢኖራችሁ ዛቲስ ትሩ ሪሌቲቭ ነው ሪሌቲቭ ነው ሁሉ ነገር እንደ ሰው አስተያየት ነው የሚል ዘመን ውስጥ ነው ያለ ነው እና ግን ታዲያ እንደዚህ አይነት ቃል የሚናገር ሰው በእግዚአብሔር ላይ ያመነ የሰማይና የምድር ፈጣሪ ፈጥሮኛል የሚል ሰው የሚናገረው ነገር ነው። እና እኔ አሁን ታዲያ ይህንን ነገር ስናገር ወደ እናንተም ልብ ውስጥ መምጣት ያለበት ዘመኖቻችሁ በእግዚአብሔር እጅ ውስጥ መሆኑን በማመን እንደ እውነተኛ አማኝ እንደ ዳዊት ዘመኖቼ በእጆች ውስጥ ናቸው ብላችሁ በእግዚአብሔር እጅ ውስጥ እርፍ ብላችሁ የእግዚአብሔርን ሰላም፣ የእግዚአብሔርን ፍቅር፣ የእግዚአብሔርን እርካታ፣ የእግዚአብሔርን ደስታ በህይወታችሁ ዘመን እያያችሁ እንድትኖሩ ነው ዘማሪው የሚለው። ታዲያ እዚህ ጋር ዘማሪው የሚለው ምንድን ነው ብዬ ያስቀመጥኩት ነገር የኔ ነገር የኔ ሰከንድ፣ የኔ ደቂቃ፣ ቀኔ፣ ሳምንቴ፣ ወራቴ፣ አመታቶቼ ሁሉ በማን እጅ ውስጥ ናቸው? ሁሉም በሚችል ሰማይና ምድርን በፈጠረ ጊዜን ከውጭ ሆኖ በሚያይ፣ የመጀመሪያውን እስከ መጨረሻው፣ የመጨረሻውን እስከ መጨረሻው በሚያይ በእግዚአብሔር እጅ ውስጥ ናቸው ያሉት የሚለውን እምነት ነው ዘማሪው እየተናገረ ያለው እና ይህ የእሱ እጅ የሚለውን ነገር ጥቂት ማየት አስፈላጊ ነው። በእጅ ውስጥ ናቸው ብሎ ሲናገር የእግዚአብሔር እጅ ለመሆኑ ምን አይነት ነው? የእግዚአብሔር እጅ የሚለው አባባል ምሳሌያዊ አባባል ነው። ምን ማለት ነው? በእሱ እይታ ውስጥ፣ በእሱ ቁጥጥር ውስጥ፣ በእሱ ፈቃድ ውስጥ፣ በእሱ ኃይል፣ በእሱ ችሎታ ውስጥ አለሁ የሚለውን ነገር ነው የሚናገረው። የእግዚአብሔር እጅ ምን አይነት እጅ ነው? ኃይለኛ ነው የእግዚአብሔር እጅ። በሁሉ ላይ ስልጣን አለው። የእግዚአብሔር እጅ የማይታዘዝለት በሰማይ በምድር ያለ ፍጥረት ግዑዝም ይሁን ህይወት ያለው የማይታዘዝለን ነገር የለም። አሁን እዚ ጋ ሁለት ጥቅሶች አስቀምጫለሁ። መዝሙር 148 ቁጥር 8 ላይ እሳትና በረዶ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም ብሎ ይናገራል። አውሎ ነፋስ የማንን ቃል ያደርጋል? የእግዚአብሔርን ቃል ያደርጋል። እሳትና በረዶ አመዳይና ውርጭ የማንን ቃል ያደርጋል? የእግዚአብሔርን ቃል ያደርጋል። እነዚህ ሁሉ ለእግዚአብሔር የሚታዘዙ ናቸው ነው የሚለው። በጣም የሚገርም ነው። እንስሳት ለእግዚአብሔር ይታዘዛሉ። አሁን እዚህ ጋር የዳንኤልን ታሪክ አስቀምጫለሁ። ዳንኤል ምዕራፍ 6 ቁጥር 22 ላይ ዳንኤል እውነተኛ አማኝ ነበር። በቀን ሶስት ጊዜ ይጸልይ ነበር እና የመንግስት ባለስልጣናት ቀኑበትና ያው እየተሾመ እየተሾመ ነው ያለው በባቢሎን መንግስት ውስጥ ትልቅ ባለስልጣን ነው እና በኋላ የዳሪዮስ መንግስት፣ በፋርስ መንግስት ውስጥ የነበረ አገዛዝ ውስጥ ነበረ እና ተከሰሰ። ስለሚጸልይ አንበሶች ጉድጓድ ውስጥ ተጣለ። ግን በማግስቱ ዳንኤልን ሊጠይቅ ንጉሱ ሲመጣ አው ንጉሶ ሺ አመት ንገስ፣ እግዚአብሔር መልአኩን ልኮ የአንበሶቹን አፍ ምን አደረገ? ዘጋቸው። እግዚአብሔር በእንስሶች ላይ ስልጣን አለው። እንደገና ሌላም ጥቅስ እዚህ ጋር አስቀምጫለው። ዮናስ ምዕራፍ አንድ ላይ እግዚአብሔር ዮናስን የሚውጥ አሰናባሪ ምን አደረገ ይላል። አሰናዳ፣ አዘጋጀ። ዮናስን በባህር ውስጥ ሲጥሉት አሰናባሪ ዋጠውና ሶስት ቀን እየተጓዘ እየተጓዘ እዛ ሌላ ምድር ላይ እንደጣለው መጽሐፍ ቅዱስ ይናገራል። እግዚአብሔር በእንስሶች ላይ ስልጣን አለው። እግዚአብሔር በሰማይና በምድር ስልጣን አለው። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 እስከ 7 እቺ ሐና የሳሙኤልና ስትጸልይ ምን አለች? እግዚአብሔር የሚገድል ደግሞም የሚያድን ነው። መግደል ይችላል ማዳን ይችላል። ስለዚህ በእጅ ውስጥ አለሁ በእጅ ውስጥ ነው ነፍሴ፣ ዘመኔ የሚለውን ነገር ሲናገር ሁሉን የሚችል በሁሉ ላይ ስልጣን ያለው በጣም ኃይለኛ የሆነ እና በማንም በምንም ላይ ስልጣን ባለው በእግዚአብሔር እቅፍና ጥበቃ ውስጥ ነው ዘመኖች ያሉት የሚለውን ሀሳብ ነው የሚናገረው። እንዲሁም ማቴዎስ 10 ቁጥር 30 ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረውን እዚህ ጋር አስቀምጫለሁ። ፀጉራችን ራሱ የእኛ ፀጉር በቁጥር እና በኮድ የታወቀ ነው በእግዚአብሔር ዘንድ። እና ጌታ ኢየሱስ ክርስቶስ ምን አለ? ከፀጉራችሁ አንዷ በማንም ሰው ኃይል፣ ስልጣን፣ ፈቃድ ልትወድቅ አትችልም እግዚአብሔር ካልፈቀደ በስተቀር። እና እኛ ወንዶች እዚ ጋ ጸጉር አለን፣ ይሄ በኮድ የታወቀ ነው። እዚ ጋ ጸጉር አለን፣ ይሄ በኮድ የታወቀ ነው። እዚ ጋ ጸጉር አለን፣ እዚ ጋ ጸጉር አለን፣ በኮድ የታወቀ ነው፣ በቁጥር የታወቀ ነው። እግዚአብሔር የማያቀው ስለኛ የለም። ግን አንዷ ጸጉር እንኳን የገዛ ሚዷችን ወደፊት ወደ ግራ እንዲያደርጋት የማን ፈቃድ ያስፈልጋል? የእግዚአብሔር ፈቃድ ያስፈልጋል። እግዚአብሔር ይመስገን። እንደዚህ እንደሆነ ታስባላችሁ? የእግዚአብሔር እና የእኛ ግንኙነት ግን እንደዚህ ነው። መጽሐፍ ቅዱስ የሚናገሩ ስለዚህ ዘመኔ በእጅ ውስጥ ነው ሲል ዘመኔ ረጅም የሚሆን አጭር፣ የህመም የሚሆን የጤንነት፣ የማግኘት የሚሆን የማጣት፣ የደስታ የሚሆን የሀዘን፣ ዘመኔ በማን ውስጥ ነው? በእጅ ውስጥ ነው። እና ይሄ በጣም ትልቅ መጽናናትን የሚያመጣ እውነትና መረዳት ነው። ስለዚህ በዘመኔ ሁሉ ዘመኔ በእጅ ውስጥ ስለሆነ አልፈራም፣ አልናወጥም፣ አልደነግጥም በምንም በምንም ነገር አልደነቅም የሚል እውነትን ነው ዳዊት እየተናገረ ያለው እና ወደ ሶስተኛ ነጥቤ አዎ ወደ ሶስተኛው ነጥቤ ወይም ወደ አራተኛው ነጥቤ ይሄዳለኝ። በእግዚአብሔር እጅ ውስጥ ጥበቃ እንዳለ፣ ዘመን በእግዚአብሔር እጅ ውስጥ የሆነበት ምክንያት ምንድነው የሚለውን ስናይ ይሄ አራተኛው ነጥቤ በእግዚአብሔር እጅ ውስጥ ጥበቃ ስላለ ነው። አሁን በእግዚአብሔር እጅ ውስጥ ጥበቃ አለ። የዘማሪው የዘመረውን ይሄን መዝሙር መዝሙር ሰላሳ አንድን ስንመለከት አውዱን ጠቅላላ ስንመለከት የሚገርም የሚገርም ነገር ታያላችሁ ቁጥር አራት ላይ ምን አለ። ዘማሬው ዘማሪው ሰላሳ አንድ አራት አንተ መታመኛዬ ነህ፣ ከደበቁብኝ ወጥመድ አውጣኝ። ታያላችሁ ዳዊት የሆኑ ሰዎች የደበቁብኝ ወጥመድ አለ። እኔ አላየው አላየውም አላውቀውም፣ ግን የተደበቀብኝ ወጥመድ አለ። እኔን ለማጥመድ እኔን ለመጣል እና ከዚህ አድነኝ ብሎ ሲናገር ታያላችሁ ቁጥር አስር ላይ ስትመጡ በጣም አልፌ እናገራለሁ። ሕይወቴ በሐዘን አልቃለች፣ አመታቴም በለቅሶ ጩኸት እና ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። እና ሐዘን አጋጥሞኛል ችግር አጋጥሞኛል። እስከ አጥንቴ ድረስ የሚሰረስር ነገር ገጥሞኛል እና እንደገና ቁጥር 13 ላይ ብትመጡ ምን ይላል? ቁጥር 13 ላይ የብዙ ሰዎችን ስድብ ሰምቻለሁ፣ ተሰድቢያለሁ፣ ተሰድጃለሁ፣ በዙሪያውም ፍርሃት ነበረ ብሎ ሲናገር ታያላችሁ። ቁጥር 13 እንደገና በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ፣ እኔ ግን በአንተ ታመንሁ። ምክንያቱም ሕይወቴ ዘመኔ በማን ውስጥ ነው? በእጅ ውስጥ ነው። ስለዚህ እንደዚህ አይነት ውጣ ውረዶች ባጋጠሙ ጊዜ ማን ነው ሰውን ሊያጽናና የሚችለው? አሁን እዚህ ሀገር የተለያዩ ኢትዮጵያውያን እንደዚሁም ደግሞ እኛም ራሳችን የምናያቸው ውጣ ውረዶች አሉ። በእነዚህ ውጣ ውረዶች ውስጥ ውጣ ውረዶች ሲበዙ፣ ፕሬሩ ጫናው ሲበዛ አንዳንድ ጊዜ ልባችን ዝሎ ነፍሳችን ተስፋ ወደ መቁረጥ ልትሄድ ትችላለች። ግን ለዛ መፍትሄና ትክክለኛ መድኃኒቱ ምንድን ነው? የእኛ ዘመን በእግዚአብሔር እጅ ውስጥ መሆኑን ማወቅ ነው። በእንደዛ አይነት ሁኔታ ውስጥ ልናልፍም ብንችል እንኳ፣ ጠላት የፈለገውን ያህል ወጥመድ ቢያጠምድም እንኳን ከእግዚአብሔር እጅ ውስጥ ፈጥልቆ ሊያወጣንና ሊያጠፋን አይችልም። ነው አሁን ዳዊት የሚናገረው መጽናኛ አለኝ በዘመኔ ሁሉ ጠባቂ ያለኝ ዘመኖቼ በእጅ ውስጥ ነው። ስለዚህ ከጠላቶቼ እጅ እድናለሁ እና ስለዚህ ጸሎቴ አድነኝ በእጅ ውስጥ ስላለው አድነኝ በእጅ ውስጥ ስላለው መዳኔን አሳይ እያለ ነው ይሄ ዘማሪ እየተናገረ ያለው እና ጌታ ኢየሱስ ክርስቶስም ተመሳሳይ ነገር በዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። እና ዮሐንስ ወንጌል ምዕራፍ 10 ላይ ይሄ የአማኞች አስደናቂ በረከትና አስደናቂ ልዩ የሚያደርጋቸው ነገር ነው። ዮሐንስ ወንጌል ምዕራፍ 10፣ 27 ላይ ጌታ ኢየሱስ እንደዚህ አለ። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም። ከዛ በኋላ ያለውን ተመልከቱ። ከእጄም ማንም አይነጥቃቸውም። ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም። ታላላችሁ በአማኞቼ የኔ በጎች በእጄ ውስጥ ነው ያሉት እና ከእጄ ውስጥ የተሰራ መሳሪያ ሁሉ ቢሰራ ከእጄ ውስጥ ነጥቆ የሚያወጣቸው የለም። አንዳንድ ጊዜ አንዳንድ ሰዎች ክርስቲያን ማለት ወይም ክርስትና ሞኝነት ይመስላቸዋል። ሞኝነት አይደለም በዓለም ላይ ካሉ ብልጠቶች ሁሉ ብልጥነት ነው ክርስትና። በእርግጥ ይሄ የእግዚአብሔር መገለጥና የእግዚአብሔር ስጦታ ነው። ክርስቲያን ማለት አንዳንድ ሰዎች የሚያስቡት ሆይ ሆይ ማለት መጨፈር ብቻ እንደሆነ ነው የሚያስቡት። ግን አይደለም የእግዚአብሔርን እውነትና የእግዚአብሔርን አስደናቂ ለሰዎች ልጆች ያለውን ቸርነቱንና ምረቱን ይዞና አምኖ በእግዚአብሔር ተስፋ ላይ መኖር ማለት ነው ክርስትና ጮሆ ጨፍሮ መለያየት ብቻ አይደለም። አሁን ፕሮቴስታንቱን አመን አማኞች የያዘው ይሄ ልክፍት ነው። እና ዳዊት ግን የሚለው ዘመኖቼ የዚህ ዘመን የሚመጡትም በእጅ ውስጥ ናቸው። በእጅህ ነው የሚመሩት፣ በእጅህ ነው የሚጠበቁት። ስለዚህ ዓመቱን በእጅ ውስጥ ምን አደርገዋለሁ? አልፈዋለሁ። ይህንን 2011ን ህመም ቢኖር ውጣ ውረድ ቢኖር ከፍታ ዝቅታ ቢኖር በእጅ ውስጥ ነው ያለሁት። ማንኛውም ነገር ከእጅ ሊነጥቀኝና ሊነቀንቀኝ አይችልም እያለ ነው እየተናገረ ያለው። እና በጣም አስደናቂ ነገር ነው ወገኖች። ዘመናችን በእግዚአብሔር እጅ ውስጥ እንደሆነ ብናምን በእግዚአብሔር እጅ ውስጥ ያለውን ጥበቃና ማዳን እንመለከታለን። አምስተኛው ነጥቤና ወደ መጨረሻው የሚያመጣኝ ሀሳብ የዘመኖች በእጅ ውስጥ ናቸው የሚለው ጠቀሜታን ነው እና አንድ አምስት ነገሮች እዚህ ጋር አስቀምጫለሁ። አንደኛ ያለ እግዚአብሔር ፈቃድ ማንም ምንም ሊጎዳን አይችልም። አልዘረዝረውም። ሁለተኛ በእኛ ላይ የተሰራ ማንኛውም መሳሪያ፣ አሁን አውዱን አሳይቻቸዋለሁ መዝሙር ሰላሳ አንድን በእኛ ላይ የሚሰራ ማንኛውም መሳሪያ እና ጥበብ በእኛ ላይ አይከናወንም። አሁን እዚህም ሀገር እንግሊዝም ሀገር ጥንቆላ እንዳለ ታውቃላችሁ። ጥንቆላ አሁን እኛ የእኛ ቤተክርስቲያን የነበረበት አካባቢ ኢስት ደሊች ይባላል እና ደሊች የሚለው ስም የዊች የሚል ቃል አለው መጨረሻው ላይ እና እዛ አካባቢ አንድ ወንድም አለ፣ ቤተክርስቲያናችን ይመጣ የነበረ መከሽ ታቃለ እዚጋ፣ እዚ ቤተክርስቲያኑ ደጅ ጋ እናንተ ቤተክርስቲያኑን ከመጀመራችሁ በፊት ስንት መኪና ይጋጭ ነበራል እዚጋ እና ቤተ ክርስቲያን ከጀመርን በኋላ ግጭት በብዛት አቁሟል አቁሟል። አይተንም አናቅም እኛ። እና እዚ ጋ አንድ ጠንቋይ አለች፣ እዛ ጋ አንድ ጠንቋይ አለች፣ እዛ ጋ አንድ ጠንቋይ አለች። ጠንቋዮቹ በሙሉ ነጮች ናቸው። እና እንደዛ ይለን ነበር። እና ጠንቋዮችና የጥንቆላ አሰራር በማን ላይ ነው ያነጣጠረው? በሰዎች ላይ ነው ያነጣጠረው። አሁን ትንቢተ ኢሳያስ ምዕራፍ 54 ቁጥር 17 ላይ የእግዚአብሔር ቃል ምን ይላል? በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር። ይላል እኛ ላይ የተሰራ መሳሪያ ዘመኖቻችን በእግዚአብሔር እጅ ውስጥ ስለሆኑ ተመልከቱ፣ ሚሳኤል ሊሆን ይችላል፣ ኒኩሌር ሊሆን ይችላል። የፈለገው መሳሪያ በእኛ ላይ ምን አይሆንም፣ አይከናወንም ነው የሚለው። እኛ በማን ላይ ካለን በእግዚአብሔር እጅ ውስጥ ዘመናችን መኖሩ እርግጠኞች ከሆነንና ካወቅን ማለት ነው። ሌላው ሶስተኛው፣ የእግዚአብሔር መላእክት በዙሪያችን ይሰፍራሉ። መዝሙር 34 ቁጥር 7 ላይ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቱ ይሰፍራሉ ይላል። በጣም አስደናቂ እውነት ነው። እግዚአብሔር እንደዛ ያደርጋል። እና መዝሙር 91ን ይሄን በተመለከተ ማንበብ ትችላላችሁ። ሐዋርያ ስራ ምዕራፍ 28 ላይ የሺፕ ብሬክ ወይም የሺፕ ሬክ ተብሎ የሚታወቅ ምዕራፍ እና መጨረሻ ላይ ነው 27ና 28 ምዕራፍ 28 ላይ ስትመጡ ሐዋርያው ቅዱስ ጳውሎስ መርከቡ ላይ ያሉትን ሰዎች በሙሉ ሰብስቦ የማመልከው አምላክ መልአኩን ልኮ ዛሬ ሌሊት አነጋገረኝ እና ማንም ሰው ከዚህ መርከቡ ላይ ያለው ሰው አንዱም ሰው እንደማይጠፋ ቃል ገባልኝ ብሎ ሲናገር ታያላችሁ። በሚፈሩት ዙሪያ የእግዚአብሔር መልአክ ባህር ላይ እንኳን መርከብ ተሰፍሮ ተሰብሮ የሚጠብቅ አምላክ ነው። እግዚአብሔር ይመስገን። አራተኛ ከማያምኑት በተለየ መንገድ በክብር ውስጥ እንሆናለን። መጨረሻችን ደግሞ መንግስተ ሰማይ ይሆናል። እግዚአብሔር የሚጠብቀን ከሆነ እንግዲህ በዘመኖቼ በእጆች ውስጥ ናቸው የሚለው ነገር የእግዚአብሔር ጥበቃ የእግዚአብሔር ምሪት በአማኙ ላይ እንደሆኑ የሚያሳዩ ነው። ታዲያ እግዚአብሔር የሚጠብቀን ከሆነ በአንበሳ ጉድጓድ ብንሆን፣ በወዳጅ ቤት ብንሆን፣ በጠላት ቤት ብንሆን፣ በአሜሪካ ብንሆን፣ በኢትዮጵያ ብንሆን በባህር ብንሆን በአየር ብንሆን በምድር ብንሆን የትም ቦታ ብንሆን እግዚአብሔር አምላክ ጥበቃውን ከኛ ላይ አያነሳም። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ዘመኖቼ በእግዚአብሔር እጅ ውስጥ ነው የሚለውን ሀሳብ ውስጣችን አዋህደን እንድንይዝ ያስፈልጋል። ምን እንማራለን? የመጨረሻው ሀሳቤ ነው። ይህንን ጥቅስ እንደ አመቱ ጥቅስ በልባችሁ እንዲቀመጥ ስናገርበት ምንድን ነው ልንማር የሚያስፈልገው የሚለውን ነገር አንድ ሁለት ሶስት ነገሮች እናገራሉ። አንደኛ ዘመናችንና ጊዜያችን በማን ውስጥ እንደሆነ አጥብቀን እንድናስብ ያስፈልጋል። በእውነት በማን እጅ ውስጥ ነው ያለ? ነው ይሄ ወደፊት የተዘረጋ ዘመን አለን። ምናልባት ካለፉት ካለፉት አመታት እኛ ያለንበት ዘመን በጣም አስቸጋሪ ዘመን ነው። ግን ምንም አስቸጋሪ ይሁን ዘመናችን ያለው በማን እጅ ውስጥ ነው፣ በእግዚአብሔር እጅ ውስጥ እንደሆነ እንድናስብ ነው። ሁለተኛ በእጅ ውስጥ የሆኑትን ሰዎች እግዚአብሔር በምንም አይነት ምክንያት እንደማይጥላቸው እና አንችንም አንተንም እኔንም እንደማይጥለን ማሰብ አለብን። ሶስተኛ እንደዚህ ከሆነ ጌታን እና ለሱ ያለንን አገልግሎት ያለ ፍርሃት ያለ ፍርሃት እንድንወጣ ነው ማሰብ ያለብን እና እዚህ ኢሳያስ 51 ላይ የተጻፈ ነገር እና መጨረሻ ዳንኤል ላይ የተጻፈ ነገር የሚደንቀኝን ነገር አስቀምጥላችኋለሁ። ኢሳያስ 51 ላይ እግዚአብሔር ምን አለ? የማጽናናችሁ እኔ ነኝ፣ እኔ ነኝ አለና የሚሞተውን ሰው እንደ ሳር የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማነ? ተመልከቱ፣ የማጽናናችሁ እኔ ነኝ፣ እኔ ነኝ አለ። ደግሞ ነው እግዚአብሔር የተናገረው እና የሚሞተውን ሰው እንደ ሳር የሚጠወልገውን ሰው ለምን ትፈራላችሁ? ለመሆኑ ለመፍራት እናንተ ማን ናችሁ? ስለዚህ ስለ እግዚአብሔር እና በእግዚአብሔር በሆነ ነገር ማንንም ምንንም እንዳንፈራ የእግዚአብሔር ቃል ያሳስበናል። ግን ትንቢተ ዳንኤል ላይ አንድ በጣም የሚገርመኝ ነገር ተጽፎ አይቻለሁ ከምዕራፍ አምስት ከቁጥር 23 ጀምሮ ዳሪዮስ ለተባለው ንጉስ ነው፣ አሁንም የተነገረው ብልጣሶር ለተባለው ንጉስ ነው። ለናቡከደነጾር ልጅ ነው የተነገረው። እና ዳንኤል ሲናገር ለናቡከደነጾር ልጅ ለብልጣሶር ሲናገር ምንድነው ያለው? አባትህ ንጉሱ ናቡከደነጾር ያለፈበትን መንገድ ሰባት ዓመት ሙሉ እንደ አውሬ ከአራዊቶች መካከል ሳር እንደበላ በኋላ ደግሞ እንደተመለሰ እያወቅ ይለዋል። ዳንኤል ምዕራፍ አምስት አንተ የአባትህን አባትህን በእንደዛ አይነት መንገድ ምሕረት አድርጎ ያሳለፈውን ያንን የሰማይና የምድርን ጌታ ማክበር ሲገባ እግዚአብሔርን አዋረድክ እና ተመልከት፣ እዚህ ማኔ ተቄል ፋሬስ ተብሎ የተጻፈው ለአንተ ነው መንግስት መቆረጡን ለማሳየት ነው ብሎ ተናገረ። እና እዛ ከተናገረው ነገር ውስጥ ቁጥር 23 ጀምራለውን ላንብብላችሁ። የመቅደሱንም እቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከእግዚአብሔር ቤተ መቅደስ የመጡትን ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሰሩትን የማያዩትንና የማይሰሙትንም የማያውቁትንም አማልክት አመሰገንህ የሰማይና የምድር ፈጣሪ እግዚአብሔር እያለ ጣዖታትን አመሰገንህ፣ የማይሰሙ የማያዩ በሰው እጅ የተሰሩትን እነሱን አመሰገንህ ብሎ ከዛ ቀጥሎ የተናገረውን ተመልከቱ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከውም። በጣም የሚገርም ንግግር ነው። ትንፋሻችንን መንገዳችንን በእጁ የያዘው ማን ነው? እግዚአብሔር ነው። ለንጉሱን የተነገረው ትንፋሽህን መንገድህን በእጁ የያዘውን እግዚአብሔርን አላከበርከውም። ስለዚህ ይህ ጽሑፍ ማኔ ቴቄል ፋሬስ የተባለው ግድግዳ ላይ የተጻፈው ላንተ ነው። እግዚአብሔርን ስላዋረደህ እግዚአብሔር አዋረደህ። መንግሥት ተከፈለ። ስለዚህ አሁን ዙሪያውን የከበቡ ወታደሮች መጥተው ነበረ። በዛን ሌሊት ንጉሱ ብልጣሶር ተገደለ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከው። ብታምኑም ባታምኑም ህይወት የሰጠን እግዚአብሔር ነው፣ ትንፋሽ የሰጠን እግዚአብሔር ነው፣ እድሜ የሰጠን እግዚአብሔር ነው። እና ይሄ ዘመናችንን በእጁ የያዘው እግዚአብሔር እንደሆነ ብናውቅ፣ ብናምን፣ በሱ ላይ ብንታመን፣ በሱ ላይ ብንደገፍ፣ በመከራ በችግር፣ በውጣ ውረድ ውስጥ የምንጽናናበት አስደናቂ መጽናናት በህይወታችን እየፈለቀ እግዚአብሔር አምላክን እያመሰገንን ከድል ወደ ድል፣ ከዘመን ወደ ዘመን በእግዚአብሔር ክብር እግዚአብሔር እያከበረን ልንሸጋገር እንችላለንና እግዚአብሔር በዚህ እውነት ይርዳን፣ ዘመናችንን ይባርክልን።